ጤና የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የሐሙስ ምሽት ነሐስ 1924 ዓ ም የጋቢና ቤ መሰናደው ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከእኛ ጋር ስለሆናችሁ አብዝተን እናመሰግናለን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ምሽት ከሌና ተክሉ ከተሰኘች ወጣት ማህበረሰብ አንቂ በአካባቢ ጥበቃ ዙሪያ ከምትሰራ እንግዳ ጋር የጀምርነውን ቆይታ የምንቀጥል ይሆናል። በማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸውን የቴክኖሎጂና የመዝናኛ ዜናዎች መረጃዎቻቸውን አጣርተን እናቀርብላችኋለን። ሌሎች ዘገባዎችና ጥንቅሮችም ይኖሩናል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስና ነው ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነው። ሰላም ጤና ስጥልኝ። በድጋሚ እንደምን አምሽታችኋል? ጋቢና ቤ ይቀጥላል። ዋናው ምሽት ስርጭታችን በማህበራዊ ተሳትፎና አየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅናን እያገኘች ከመጣችው ሲድቦል የተሰኘ ድርጅት መስራች ህሊና ተክሉ ጋር ያደረግነውን ቆይታ የመጀመሪያ ክፍል አስደምጠናችኋል። ሲድቦል በአስፈላጊ ንጥረ ነገር የዳበሩ እጽዋት ዘሮችን በልዩ ሁኔታ እያዘጋጀ የሚያቀርብ ድርጅት ነው። የማንዴላ ዋሽንግተን የቀድሞው ፌሎሺፕ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጣሪዎችን የሚደግፈው የቶኒ ኤልምሉ ፋውንዴሽን ሽልማትም አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥን ለመቀ ለውጥ ለማምጣት እንዲሁም ደግሞ ሙቀትን ለመቀነስ ከሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ምድር ሻምፒዮና እውቅናም አግኝታለች። ከሀብታሙ ስዩም ጋር የጀመሩት ቆይታ ይቀጥላል። ግብርና እንደሱ የተከበረና ትልቅ ስራ የለም። ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም እና አጉል የሆነ ስቴሪዮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምን ነካኝ የሚል ወጣት ነው ያለው። በተለይ አዲስ አበባ ልጅ ያንን አሁን እኔ ለመቀየር እየሞከርኩ ነው። ቢያንስ እኔ ምሳሌ ሁኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን ኦኬ ዳትስ ፋይን፣ ግን ስራ ስራ ነው፣ መናቅም የለብህም እና የዓላማ እስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስበው ሰማንያ ፐርሰንታችን አግሪካልቸር ነው። አርባ ፐርሰንት ጂዲፒያችን የሚለው እሱ ነው እና መሰራት ያለበት ነው፣ መናቅ አይደለም ያለበት። አፈርነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ ያን ያን ትንሽ አሳተን መቀየር አለብን። ግን የሚገርም አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ የማገኛቸው አሁን አሁን አንቺን እያየሁሽ ገበሬ መሆን እየፈለግኩ ነው ምናምን እኔ ራሱ ህሊና ገበሬ ነው የምለው አርክቴክቱ ሁሉ አለ። ለሰው ስተዋወቅ ማለት ነው ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆን እና ለመቀየር እየሞከርኩ ነው ያለውት የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው። ፍሬው ግን ምግብህን ነው የሚያበላ። አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች ዓይን ነው ይባላልና የሞከሩት ሰዎች ምን አይነት ምላሾችን ሰጡች? ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀመረው። ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁትና። ነው። ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ 2019 ማርች ላይ ዞማ ሚውዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅንና። ያው ዩኤስ ኤምባሲ ነው አገን የሁሉ ነገር እርቶኝ እዛ ጋር የደረስ ነው። እና ዞማ ሙዚየም መሸጥ ጀመረ። በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት ማገኘው የዛፍ ዘሮች እነ ዋንዛ እነምን ያው እዚህ በቀላሉ አታገኛቸውም ሲጮቹን እራሱ እና እኔ ግን በቀላሉ ፕሮቫይድ አረግላቸዋለሁ እና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘውን ዘር አገኘ ነው ባንች የሚለኝ ሰዎች ራሱ አሉ እና ያያ ለእኔ ጥሩ ፊድባክ ነበር። ከዛ ምን አደረግኩኝ? ዞማ ብራንች አውት ሲያደረግ የተለያዩ ብራንቾች አንድነት ፓርክ እና እንጦጦ ፓርክ መሸጥ ጀመርኩኝ። ከያው በዞማ ተያይዞ ነው በዛ ሄድ ነው እና ከእነሱም ጥሩ ፊድባክ ማግኘት ጀመርኩኝ። እና ለዛ እንዳልኩ ቅድም አራት አመት ያልገባውት ወደ ገበያ ለዚህ ነበር፣ ሳጠና ነበር በየስንት ጊዜው ነው አንድ ክላይንት ራሱ መቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው የደረስኩት እና ስልኬ አያርፍም የኦርደር ራሱ ያለው ማለት ነው። እና በዚህ ሁኔታ ነው አሁን ያለ ነው። እሱ አሁን አምሬዲ ብዬ ወደ ገበያ ከበዓል በኋላ በሰፊው ልንገባ ነው። የመጪ ዘመን ህልማችሁ ምንድን ነው? በቀጣይ ጥቂት ዓመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድን ነው? በቀጣይ ጥቂት ዓመታት ልናሳካ የምንፈልገው አንድ ይሄ በግሪን ሌገሲ ሙቭመንት የሚባለውን አረንጓዴና አልብስ የሚለው ፕሮጀክት ላይ ቢያንስ በአምስት ዓመት ፕላን ባስቀምጥልህ፣ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎቹ ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ አሁን ብዙ ሰው በልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን፣ የሚለው አንድ በጣም ትልቅ ሀሳባችን ነው። ኢን አደር ወርድስ ፉድ ኢንሴኪሪቲ ወይም ረሃብ እንዴት እናጥፋ የሚለው ሶ፣ በሲድ ቦል በትንሽ ፐርሰንቱም እንኳን ያንን የማድረግ አላማ አለን። ከዛ ውጭ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከአንድ እስከ ሶስት ፐርሰንት የሚሆነውን ኢስት አፍሪካ ያው ኢትዮጵያንም ጨምሮ ሪፎረስት የማድረግ አላማ ነው ለን ረሃብ እና ሪፎረስቴሽንን ማጥፋት ወደዚህ ማጥፋት መንገድ እና ወጣቱን አብሬ ይዤ ገበሬ ወጣቱን ገበሬ አድርጎ ይዞ መሄድ ነው እኔ ዓላማ። እነ ሁልና ከመለየታችን በፊት መቼም በአራት ዓመት መንገድ ውስጥ መውጣት መውረድ ይገጥማል ብዬ አስባለሁ። ፈታኝ የነበሩት ጉዳዮች ምን ነበሩ? እንዴት እሳ አድርገች ልትፈቻቸው ቻለች? ፈታኝ ያው በጣም አስቸጋሪ ነው፣ ብዙ ነገሮች የነበሩት ኦነስቲ ለመናገር አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስትሄድ የአዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው። እነሱ ጋር ያለውና የእነሱን ራሱ ወይ ሀሳብ መቀየር ራሱ ነው። እኔም የአዲስ አበባ ልጅ ብሆን እንደእናንተ ሆኜ ለውጥ የለኝም እንደማለት፣ እሱ ራሱ አንድ ቻሌንጅ ነበረ። ሁለተኛ በፊት ሲድባምብ ኢትዮጵያ ብዬ ነበረ ካምፓኒውን የከፈትኩትና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድ ቦልስ ኢትዮጵያ ብዬ አሁን ነው እንደ አዲስ የከፈትኩት እና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ ድሮ ካምፓኒ ከዘግቶ ኛው ጊዜ ሳያጠፉ መክፈት ራሱ እኔ በጣም በጣም በጣም በጣም ትልቅ ቻሌንጅ እና ደምንባ የሚባለውን ትንሽ አሳይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻ ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዘቲቭ ወይም አለምን በጥሩ መነጽር በፖዘቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔር እንጂ እየቀጠልኩ ነው ያለሁት እንጂ ከባድ ነው። በጣም ከባድ፣ በተለይ ግብርና ውስጥ ካለ ሴት ሆነ ደግሞ አልተለመደም። ሴት ብዙም እንደዚህ ግብርና ውስጥ ያለች እና እሷ እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረግኩ ነው ያለሁት። ያ በጣም እግዚአብሔር ነው። ህሊና ተክሉ፣ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሴት በኋላ ስለተሰኘው ድርጅትና ስራዎቹ ስላብራራችልን፣ ለአድማጮች ሀሳብሽን ስላካፈልችልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። እሺ፣ እኔም አመሰግናለሁ። እኛም ህሊና ተክሉንና ሀብታሙ ስዩምን ስለነበራቸው ቆይታ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የእለተ ሐሙስ መሰናደውን ይቀጥላል። ኢትዮጵያዊው የናሳ ተመራማሪ ጨረቃ ላይ ውሃ ማግኘት የሚያስችል የጨረር ቁስ ሰራ። እንዲሁም ደግሞ ዝነኛው ጣሊያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊድ ዋኮፌም ላይ እንዲሁ ከከዋክብቶቹ መካከል ስሙ ሊሰፍር ችሏል። በመገናኛ ብዙሀን ላይ ማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸውን ዜናዎች በመቀጠል እናስደምጣቸዋለን። ሀገራዊ ለዛ ባላቸው የስነ ጽሁፍ ስራዎቹ የሚታወቀው የዘመናችን ደራሲ ዶክተር እንዳለጌታ ከበደ በዚህ ሳምንት ለዓለም አቀፍ የስነ ጽሁፍ መርሃ ግብር ተሳታፊነት መመረጡን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ውድድሩ ከ64 ሀገራት ከመጡ ከ115 ሌሎች ጸሐፍት መካከል የተደረገና ከባድ እንደነበረ ኤምባሲው ጨምሮ በፌስቡክ ገጹ ላይ ገልጿል። ደራሲ እንዳለጌታ ከበደ በመጪው 2015 ዓ ም ጥቅምት ወር ጀምሮ ለ10 ሳምንታት ያህል በዩናይትድ ስቴትስ አዮዋ ዩኒቨርሲቲ የሬዚደንሲ ወይም የቆይታ ትምህርት መርሃ ግብሩን እንደሚጀምር ኤምባሲው ገልጿል። እንዳለጌታ 12 የሚደርሱ መጽሐፍቶች ደራሲ ሲሆን ሄርሻዶ፣ የበዓሉ ግርማ ህይወት ስራዎችና ጸላሎት፣ ዛጎል የተሰኙት ስራዎቹም ጎልቶ ይታወቃል። በሳምንቱ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሌላው የቴክኖሎጂ ዜና ደግሞ የኢትዮጵያዊ የናሳ ተመራማሪ ዶክተር ኢንጂነር ብርሃኑ ቡልቻ ጨረቃ ላይ ባለማግኘት የሚደረገውን ምርምር የሚያጠናክር የኳንተም ፊዚክስ ቀመር መስራታቸው ነው። የአሜሪካው የጠፈር ምርምር ተቋም ናሳ ያወጣው መረጃ ይኸው መሳሪያ ሄትሮዳን ስፔክትሮሜትር የሚል ስያሜ እንደተሰጠው ያመለክታል። ተመራማሪው የሰሩት መሳሪያ በመጠኑ አነስተኛ ነገር ግን ከፍተኛ መጠን ያለው ሌዘር ያለው በመሆኑ በጨረቃ ላይ የውሃ ምንጮችን ለመለየት እንደሚያግዝ ተገልጿል። ዶክተር ኢንጂነር ብርሃኑ ቡልቻ እንደ አውሮፓውያን አቆጣጠር በ2010 የመጀመሪያ ድግሪያቸውን ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በኤሌክትሪክ ምህንድስና ና ፊዚክስ ዶክትሬት ድግሪያቸውን ደግሞ እንደ አውሮፓን አቆጣጠር በ2015 ዓ ም በኤሌክትሪካል ና ኤሌክትሮኒክስ ምህንድስና ከቨርጂኒያ ዩኒቨርሲቲ ያገኙ ሲሆን በማሳቹሴትስ የቴክኖሎጂ ኢንስቲትዩት ኤም አይ ቲ እና በሌሎች ተቋማት ያገለገሉ ሲሆን በናሳ የምርምር ምህንድስና በጎዳርድ የህዋ ማብረሪያ ማዕከል ባልደረባና ደግሞ ላለፉት አምስት ዓመት ካስሩ ያህል ሰርተዋል። የመዝናኛ ዜናዎች ደግሞ እንሻገር። በዚህ ሳምንት ከወጡ የመዝናኛ ዜናዎች መካከል እውቁ ጣሊያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊድ ወኮፌም የመታሰቢያ ኮከብ ተቀምጦለታል። ሙዚቀኛው በሀያኛው ክፍለ ዘመን ከተፈጠሩና ለየት ያለ የኦፔራ ክህሎት ካላቸው የዘመን ክስተቶች መካከል የሚቆጠር ቢሆንም እስካሁን ድረስ ግን ስሙ በሆሊድ የመታሰቢያ ከዋክብት መካከል ሳይሰፍር ቆይቷል። የሙዚቀኛው ልጅ ክሪስቲና ፓቫሮቲ በእለቱ በስፍራ ስፍራ በመገኘት ስነስርዓቱን ታድማለች። ጣሊያናዊ ሙዚቀኛ ሉቺያኖ ፓቫርቲ እንደ አውሮፓውያን አቆጣጠር በ1935 ዓ ም በሞዴና ጣሊያን የተወለደ ሲሆን እንደ አውሮፓውያን አቆጣጠር በ2007 ዓ ም በተወለደበት ሀገር ህይወቱ አልፏል። ህይወቱ እስካለፈበት ድረስም 378 የኦፔራ ትዕይንቶችን በማሳየት ዝነኛ ሆኗል። ታሊባን ቁጥጥር ስር የወደቀችው አፍጋን ውስጥ የሚኖሩ ሴቶች ጥብቅ ሃይማኖታዊና ፖለቲካዊ ቁጥጥር ቢደረግባቸውም በቅርቡ ግን ብቻቸውን የሚሰባሰቡበት ለየት ያለ ቤተ መጻሕፍት መክፈት ችለዋል። ታሊባን የሴቶችን ማህበራዊ ህይወት እንዲሁም ትምህርት ላይ ጫና በማድረግ የሚታወቅ ቢሆንም የሴቶች መብት ተጋጋሪዎች ባደረጉት ጥረት ቤተ መጻሕፍቱ ህያው ሊሆን ችሏል። አንድ ሺህ መጽሐፍትን ያካተተው ቤተ መጽሐፍቱ ፖለቲካ ልብ ወለድና የልብ ወለድ ስራዎች እንደተካተቱበትም ሮይተርስ ዘግቧል። ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያ እና የመዝናኛም ዘገባ ኤደን ገረመው ከዋሽንግተን ዲሲ። መጠን ደግሞ የምናልፈው ከትወና ጋር ወደ ተያያዘ ቃለመጠይቅ ነው። የኢትዮጵያ የተውኔት ጥበብ መቶ አመታትን ቢደፍንም ህጻናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ክስተቶች ናቸው። እነዚህን ስራዎች የሚያሳዩ ስፍራዎችም በበቂ ሁኔታ ባለመስፋፋታቸው በርካታ ህጻናትና ታዳጊዎች እየተዝናኑ እውቀት ሊጨብጡ የሚችሉበት እድልም አልፏቸዋል። ሀብታሙ ስዩም ከዚህ ቀደም በህጻናት ተውኔት ላይ በተያያዘ ባለሙያ የሆኑትን ወይዘሮ ሂሩት ይርዳውን ጋብዘው ያደረገው ቆይታ ቀጥሎ ይቀርባል። በመካከል ከየኛ ትያትር ቤት በአስራስጠኝ ሰማንያ አንድ ዓመተ ምህረት ነው የተመሰረተው። ከዛ በፊት በአዋቂ ትያትር ቤቶች የተለያዩ ትያትር የህፃናት ትያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዚ አይነት ቲያትሮች ያቀርቡ ነበር። በአስራዘጠኝ ሰማኒያ አንድ ዓመተ ምህረት ግን የህፃናትና ወጣቶች ቲያትር ላይ አሁን ያለው ጊቢ ማለት ነው ከመሰረተ ማለት ነው። ከዛ ግን በአስራዘጠኝ ሰማኒያ ሶስት ዓመተ ምህረት በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሜ በአስራዘጠኝ ሰማኒያ ስድስት ዓመተ ምህረት የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከአስራ ስጠኝ ሰማኒያ ስድስት ዓመተ ምህረት ጀምሮ አሁን እስካለ ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆነው ለሕጻናት ቲያትሮችን ሙዚቃዎችን እያቀረበ ይገኛል ማለት ነው። ከህጻናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የሰማኒያዎቹ የዘጠናዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን? በእርግጠኝነት ከዚህ አመት ምረት ከዚህ አመት ምረት ብዬ ልግ አልችልም፣ ግን በጣም ለምሳሌ በአመት ቴያትሮች የሚቀርቡባቸው ጊዜያቶች ነበሩ። በደንብ ማለት ነው። እነዛ የአሁን ለዋቂ ቲያትር ቤቶች እንደ ገብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባልሳሳት ከሁለት ሺህ ዓመተ ምህረት ጀምሮ ወይም ዘጠናዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ። ቲያትር ከአዝናኝነቱ በተጨማሪ በተለይ ለሕጻናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናል። እኛ የተወሰኑትን ጥቅሞች መዘርዘር ይቻል ይሆን? እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ቲያትር። አንድን ህጻናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ ወቅት ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ ነገ ለማንነታቸው መሰረት የሚጥሉበት ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚጋ ወስነው የሚሄዱበት ሮል ሞዴሎቻቸውን የሚቀርፁበት በርካታ ጥቅሞች አሉት የህፃናት ትያትር ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው የህጻናት ቲያትርም ሙዚቃም አጠቃላይ ማለት ነው። አዋቂዎችን ቲያትር ከማዘጋጀት ይልቅ የህጻናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህጻናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱስ ከምን የመጣ ነው? የህጻናት ቲያትር የሚፈትነው አንደኛ፣ ለምሳሌ የአዋቂ ቲያትር ስትሰራ፣ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅተው የሚመጣ ተመልካች ነው የአዋቂ ቲያትር። የህጻናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ እስኪያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን፣ የሚስቧቸውን ነገሮች ጨምረህ የምታዘጋጀው ቲያትር መሆኑ ነው ምክንያቱም ከአምስት ከአስር ልጆች ስልቾች ናቸው። አምስት ደቂቃ ይተው በሌላ ነገር ሊሳቡበት ይችላሉ። ስለዚህ በየሂኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጸራ፣ ታሪኩን ብቻ እንዲከተሉ ታደርለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የህጻናት ቴያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ የአዋቂ ቴያትር ትያትር ለማየት የመጣ ነው። ስለዚህ የተለያዩ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አጣውቅ ትችላለህ። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ሰርታይን የሚያደርጉት እነዚህ ነገሮች ናቸው። ወይዘሮ ሄሮት ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ ህጻናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህጻናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህጻናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት? ይሄ በህጻናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች የሉ። ግን ምንድነው መደረግ ያለበት? አንድ በተለያዩ ክፍለ ሀገሮቹ የህጻናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ሊያስተባልቀድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው። እና እነዚህ ነገሮች ቢመቻቹ በተለይ ደግሞ አሁን አንተ እንዳልቀው እኛም አንድ ሁለት ክልል ላይ ወሰር ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች፣ ህጻናት ቲያትር መኖሮን ጨመር ማለት ነው የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚ አይነት የህጻናት ቲያትር ቤቶች ሲቋቋሙ እንደ ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይበወጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረጉባቸው መንገዶች ቢኖሩ። እኛ ጥሩ ነው ብለን ነው ምና በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለዓመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን? ለምሳሌ አሁን ኢትዮጵያ ውስጥ ናም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህፃናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለእረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጽፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም እንፈልጋለን። ሌላ ደግሞ በሀይሉ ደርሶ የሚባል ባለሙያ አለ። እሱም ከኢትዮጵያ ውጭ ነው አሁን ያለው። እሱም በርካታ የህፃናት ቲያትሮችን ደርሷል። ሌሎቹም አሁን እዚህ ሀገር ውስጥ ያሉ አሉ። አስታውሽኝ በነጋ ምናልባት ስሟን ታውቀዋለህ። ስለማሰብ ከዛ በተጨማሪ ደግሞ በስወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። በደምስ ሲበየነ፣ ረሻ ገብረ ማርያም፣ ጋሪ ልሸቱ፣ አንድ አለም ካሳሁን፣ ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ። እድሉም አላት፣ ግን አይፈልጉትም። እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጪ እንግዲህ ቲያትር ቤት ብዙ በርካታ ባለሙያ ለአዋቂ ቲያትር ቤቶችን ያፈራቸው አርቲስቶች አሉ። የቲያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን የሚል ቲያትር ነበረ የገንፎ ተራራ በቅርብ ጊዜ ደግሞ የእንግሊዛ ከገባው የማውቀው ሶስት በማንሳቶች የሚትያትር አለ። ሻምፒዮና የሚትያትር ነበረ። የተቀደደው ተራራ፣ የብር ላይ ነዋሪዎች በጣም ብዙ ናቸው። በጣም አመሰግናለሁ። እኔ የክፍለ ሀገር ልጅ ነበርኩ፣ ቲያትር የማየት እድሉ አልነበረንም። ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ። ልክ ተንኮሎ አለ የሰራችሁ ስላለው ነገር ትልቅ አክብሮት አለኝ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁን። ልወቱ እሺ፣ እኔም በጣም አመሰግናለሁ። እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቲያትር ቤት ስም በጣም አመሰግናለሁ። በመቀጠል ደግሞ ዘጋቢያችን ዮናታን ዘብዴውስ አንድ ወጣት ያስተዋውቀናል። ዮሴፍ ለህብረተሰቡ በአነስተኛ ዋጋ እናቀርባለን ያለውን የፈሳሽ ሳሙና አምራች ሲሆን ጎን ለጎን ልብስ ማጠቢያ ቤት እንዳለውም ነግሮኛል። አነስተኛ የካፌ ስራም ይሞክራለሁ ብሎኛል። እስከ ሁለተኛ ዲግሪ ደረጃ ያለውን ትምህርት መከታተሉን ገልጦ አንድ ማህበራዊ ጉዳዮች ላይ ያተኮረ የግጥም መድብልና ሁለት በንግድ ስራ ላይ ትኩረታቸውን ያደረጉ መጻሕፍት ማሳተሙ ይናገራል። ኢንተርፕረነር ነህ ማለት እችላለሁ። ስለ ወጣት ዮሴፍ የሚከተለውን ተናግሯል። ማንኛውም ሰው ከመሬት ተነስቶ ኢንተርፕረነር ሊል አይችልም። ኢንተርፕረነር የሚለው ነገር በጣም እጅግ ከባድ የሆነ ጥቂት ሰዎች ብቻ ሆነውት የታየበት ዓለም ላይ ያለ ነው። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኞቹ ኢንተርፕረነር ሆነው አይደለም የሚንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተው ከሆነ ገንዘብ ስላላቸው ወይም ደግሞ የሆነ እውቀት ስላላቸው ብቻ ነው የሚሰሩት ኢንተርፕረነርሽፕ ከዛ ያለፈ ነገር ነው። አንድ ሰው እውቀት ስላለው ኢንተርፕረነር ነው ሊባል አይችልም። አንድ ሰው ገንዘብ ስላለው ኢንተርፕረነር ነው ሊባል አይችልም። ኢንተርፕረነር የሚባል ሰው ምን አይነት ሰው ነው ብለህ ብጠይቀኝ፣ ለማህበረሰቡ የሚኖር ከዛም ባለፈ ደግሞ ማህበረሰቡን ጠቅሞ ራሱን የሚጠቅም የመንግስት ድጋፍ የሆነ የሀገር ድጋፍ የሆነ ሰው ነው። አሁን ባለው ሁኔታ ወደዛ እየተጠጋው ነው ብዬ አስባለሁ። አሁን ላይ ግን ኢንተርፕረነር ነኝ ብዬ በድፍረት መናገር አልችልም ከሀሳብ ውጭ የተነሳ ሁት፣ ከባዶ ነው ይላል። ጥቂት ነገር ነው መነሻ የነበረው። ጥቂት ከራሴ ያጠራቀምኩትና ከሆኑ ሰዎች የሆነ ያክል ብር ወስጄ ተበድሬ ወደ ስራ የገባሁበት ነው። አራት ነገሮች ቢዝነስ ሲጀመር ያስፈልጋል ብያሉ። አንደኛ የሰው ኃይል ያስፈልጋል፣ ሁለተኛ እውቀት ያስፈልጋል፣ ሶስተኛ ቤት ያስፈልጋል፣ አራተኛ ደግሞ ገንዘብ ያስፈልጋል ብያሉ። እነዚህ መሰረታዊ ነገሮች ካልተሟሉልህ ቢዝነስ ወደ ስራ ይገባል ተብሎ አይታሰቡም። ችግር የለውም አራቱን ባይገኝ ማድረግ ይቻላል። እኔ ማድረግ አይቻልም አለም። ኢንተርፕርነር ደግሞ አንዱ ትልቁ ጉልበ ምንድነው? ያለችዋን ነገር ተጠቅሞ ወደ ስራ ቀይሮ ወደ ተግባር ቀይሮ ውጤትን ማምጣት ነው ያለበት። ከዛ አንጻር ዓለማችን ላይ አሁንም አሉ ሀገራችን ላይም ትልቅ ውጤት ላይ የደረሱ ሰዎች አሉ። እሱ አታካች ያላቸውን ሀሳቦችን በመተው ወጣቶች ወደ ተግባር እንዲገቡ መክሯቸዋል በተለይ ወጣቶች አሁን ላይ እየተቸገሩበት ያለው ነገር ምንድን ነው አብዛኞቻችን ሀሳብ አለን ጊዜ ሞልቶናል ኢነርጂ አለን ግን ገንዘብ የለንም ነው አብዛኞቹ አሁን ላይ ያለው ጥያቄ የጥቂቶቹ ነው ከገንዘብ ውጭ ያለ ችግር ያለባቸው ቤት ውስጥ እናት አባቶቻችን የሚሰጡን ምግብ ሊኖር ይችላል ልብስ ሊኖር ይችላል መጠለያ አግኝተን ሊሆን ይችላል እነዚህ ልክ ነው አላጣንም ግን ነገስ ነው ጉዳዩ ዛሬ አይደለም ነገ ምንድን ነው ነገ ወጣቶች፣ የት ነው እራሳችሁን ማግኘት የምትፈልጉት ነው ጥያቄው። ስለዚህ አንድ ሰው ነገ የት ቦታ እራሱን ማግኘት የሚፈልግ ከሆነ እዛ ቦታ ለመድረስ አሁን መጀመር አለበት፣ አሁን ዋጋ መክፈል አለበት። ዮሴፍ፣ የእውቀት ወይም የግንዛቤ ማነስ ወጣቶች ስራ ፈጣሪ ወይም ኢንተርፕሮነር እንዳይሆኑ ያደርጋቸዋል ብሎ እንደሚያምንም ተናግሯል። እሱም ወሰድኳቸው የሚላቸው የኢንተርፕሪነርሺፕ ስልጠናዎች እንደጠቀማቸው ገልጿል። ትሬኒንግ ወስጃለሁ በተለያዩ ቦታዎች ላይ እንደ ምሳሌ ዶት ኢትዮጵያና ኢዲሲ የሚባሉ ሁለት ግብረሰናይ ድርጅቶች አሉ ከተማችን ላይ። እነሱ ጋር ገብቼ ኢንተርፕሪነርሺፕ ኮርስ ወስጃለሁ። ከዛም ባለፈ ደግሞ ኮሌጆች ላይ ዩኒቨርሲቲም ፍሬሽ ባንክ ኮርሶች ላይ አብዛኞቹን ወስጃቸዋለሁ። ኢንተርፕሪነርሺፕን ወስጃለሁ። እነዛ ጠቅመውኛል። እውቀት ግድ ነው፣ በጣም ያስፈልጋል ያለው እውቀት ብዙ ነገሮችን ከአንሳር አንቀራለን። ብዙ ሰዎች ባለማወቅ መቻ ተሳስተዋል። ስናውቅ አንድ ነገር ራሳችን ላይ እንጨምራለን። ፍጥረታችን ይጨምራል። አየህ የሆኑ ሰዎች የሆነ ነገር ስላወቁ ስኬታማ ይሆናሉ። የሆኑ ሰዎች የሆኑ ነገር ስላላወቁ ደግሞ እየከሰሩ ያሉት በእኔ ቢዝነስ ላይ በተመሳሳይ ሰዓት ከኔ ጋር እኩል የጀመሩ ዛሬ ላይ ትልቅ ቦታ ያልደረሱ ይኖራሉ። ከኔም በፊት የጀመሩ ዛሬ ላይ ወደኋላ ላይ የቀሩ ሊኖሩ ይችላሉ። ይህ ምንድነው? አንደኛው የእውቀት ማነስ ነው። ገንዘብ ማነስ ብዬ እኔ እንትን አይደለም። ገንዘብ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም። እውቀት ብዙ ቦታ ገብቻለሁ። መጽሐፍቶችን አንብቤያለሁ ቻልኩት አቅም ብዙ መጽሐፎችን በማንበብ ጠተጠ ተጠቅሜያለሁ ብዬ አስባለሁ። ዮሴፍ ስለ ቀለም ትምህርትና ስራ አሳተማቸው መጽሐፍት ማጫውቶኛል ለገበያ ያወጣሁት ሶስት መጽሐፍ ነው። ሞር የመጀመሪያ መጽሐፌ ኡቡንቱ ይሰኛል። ኡቡንቱ የልቦለድ ና የግጥም መድብል ነው። ቀጥሎ ያወጣሁት የቢዝነስ መጽሐፍ ነው። ቢዝነሱ ላይ ብዙ ራን እያደረግኩም ስላለ ከዛም ባለፈ ደግሞ እንደ እኔ ወጣቶች ተነስተው አንብበው ወደ ስራ እንዲገቡ ለማነቃቃት በሚል የጻፍኩት መጽሐፍ ነው። ሞር ለስራ ፈጣሪዎች ና ለጀማሪ ቢዝነስማኖች የሚጠቅም መጽሐፍ ነው። ቀጥሎ ያለው ትልቅ ራዕይ የሚል መጽሐፍ ነው። ትልቅ ራዕይ የሚለው መጽሐፍ ደግሞ ሰዎች ህልማቸውን ራዕያቸውን ያላቸውን የውስጥ አቅም ተጠቅሞ እንዴት መኖር እንዳለባቸው ሊያስተምር የሚችል ቆንጆ መጽሐፍ ነው። አጠራ አድርጌ ነው ሶስቱንም የጻፍኳቸው። ሞር ብዙ ሰፊ ነገር ያነሳውበት የቢዝነሱ መጽሐፍ ላይና ራይ የሚለው መጽሐፍ ላይ ነው። የራይ መጽሐፍ እጅግ አስፈላጊ መጽሐፍ ነው። ማንም ሰው ራይ ያስፈልገዋል፣ ህልም አለው ብሎ ሊነሳ ይገባል። ከዛ አንጻር እነዚህ መጽሐፍ ጽፍ ያለው በትምህርቱ ደረጃ ትምህርቴን እስከ ማስተርስ ደረስ አድርጌ ያለው የመጀመሪያ ዲፕሎማዬን የሰራው በአይ ኤም ዲ ዲፓርትመንት ላይ ነው። ከዛ በስነ መለኮት እስከ ዲግሪ ድረስ ተከታት እያለሁ በዲፕሎማ በዲግሪ መራ ግብረ ከዛ ባለፈ ደግሞ በስነ አመራር ቪዥን ዩኒቨርሲቲ አሜሪካ ከሚገኘው ቪዥን ዩኒቨርሲቲ አፊሊየትድ ሆኖ ከሚሰራው እዚህ ሀገራችን ላይ ካለው ከግሪስ ኮሌጅ የማስተርስ ዲግሪ ላግኝች እያለው ከዛም ባለፈ አሁን ላይም እየተማርኩ እገኛለሁ። ለሌሎች ወጣቶችም የስራ እድል መፍጠሩን ዮሴፍ አሸሽግም አስራ አምስት የድርጅት ሰራተኞች አሉት። ድርጅቱ ሞሪ እየተስፋፋ እያደገ ነው ያለው። አሁን ላይ ከተማችን ላይ በላውንደሪ ቢዝነስ ላይ ውንቱ ላውንደሪ ብለን ከሶስት በላይ ብራንቾችን ከፍተን እየተንቀሳቀስ እንገኛለን። በዲተርጀንቱ ላይ ልክ እንደዚሁ እየተንቀሳቀስ እንገኛለን። ከዛ ባለፈ ደግሞ የራሳችን ሴልሶች አሉ እየሸጡ የራሳቸውን ገቢ ያመጣሉ። ከዛም ባለፈ ደግሞ ዲተርጀንቱን በጣም ወጥረው እየሰሩና ትልቅ ቦታ ላይ እያደረሱ ይገኛሉ። ወደፊት ደግሞ ትላልቅ ስራዎችን እናስባለን። በሚቀጥለው አመት እግዚአብሔር ቢፈቅድና በህይወት ብንኖር የራሳችን ከመንግስት ቦታ ወስደን የሳሙና ማምረቻ ስራ ለመስራት እያሰብንና እያቀደን እንገኛለን። በአንደኛው መጽሐፉ ከከተበው አንደኛው አንጓም የተወሰነውን አንብቦልኝ ቆይታችን ይቋጭን። እድሜን ሙሉ ሰው የቆረጠልን ደሞዝ እየበላ ተገድበ በባርነት ጡረተኛ ሆነ ከመጨረስ በፊት በብላ ስላ ፈጣሪ መሆን ይኖርበሃል። ሀብታም መሆን የምትፈልገው አንተ ብቻ አይደለም፣ ሁሉም መሆንና ሆኖ መግኘት ይፈልጋል። ሆኖም ግን ሀብትን አጥብቆ መመኘት ሀብታም አያደርግም። ምክንያቱም ሀብት በምኞት ላይ የተመሰረተ ቅጀት አይደለም። ሀብት ከውስጥ አቅም የሚወጣ በአላማ የሚኮን ማንነት ነው። በድል አሊያም በአጋጣሚ ሀብታም ብትሆን ከድሆች የተሻልከ ሀብታም ትባላለ እንጂ እኔ እንደምል አይነት ስራ ፈጣሪ ነጋዴ የሆነውን የህዝብ አባት ዘመን ተሻጋሪ ሀብታም መሆን አትችልም። የገንዘብ ስኬትን ከሁለንተናዊ ብልጽግና ጋር መጎናጸፍ የምትፈልግ ከሆነ በውስጥ ያለውን የቢዝነስና የስራ ፈጠራ ሀሳብ አሁኑን ወደ ድርጊት ይቀይረው። ተቀጣሪ ብቻ እንደሆንክ አትምን፣ ቀጣሪም መሆን እንደምትችል እመን። ዮሴፍ ረድቶኛል ያላቸውን ከፈጣሪ እስከ ጓደኞቹ ከቤተሰቦቹ እስከ አበዳሪዎቹ ያመሰግናቸዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም እየተከታተሉ ቆያችሁት የጋቢና ቪኒ የሐሙስ ምሽት መሰናዶ ነው። አብራችሁን ስለነበራችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶን የመራው ኤልያስ አስማረ በድምጽና ምስል ምህንድስ ነው። ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች ጋር እንሰናበታችኋለን። ጤና ይስጥልኝ።